ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22፣ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ቅዳሜ ኅዳር 15 2011 ዓ ም የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ በምንናገር ቁጥር እንዲህ ማግ ነበረበት፣ ዶክተር አብይ እንደዛ ማግ ነበረባት የሚለው ሳ እኔ አሁን በአማራና በትግራይ ውስጥ ያለው ጭቅጭቅ እንዴት እንደሚፈታ ማን ነው የሚያውቀው? ዝም ብሎ አንድ የሆነ መፍትሄ ከሰማይ ወርዶ ሊሰጠን አይችልም እንዴ? የችግሩን መጠን እኮ የተረዳን አይመስለኝም። የተወሰኑ በዝርዝር ሊነግረን የማይችልም የማይገባም ነገሮች እንዳሉ ስማም አለው። ነገር ግን ለምሳሌ ወደፊት መሄድ አለብን ብለዋል ፕሮፌሰር መዛይ። ወደፊት መሄዳችንን በምንድን ነው የምንለው በአጠቃላይ ምክንያት ማነሳው ኢህአደግ እንደ ፓርቲ ሁለት ዛፍ ላይ ለመውጣት የተገደደ ይመስላል። ፕሮፌሰር መሳይ ከበደ፣ መስፍን ነጋሽና ሄኖክ የማን ናቸው የኢትዮጵያን የወቅቱን የፖለቲካ ጉዳዮች ምንነትና አንድምታ ለመዳሰስ በተሰናዳ ሞቅ ያለ ውይይት ከዜናው በኋላ ይመለሳሉ። አብራችሁን ቆዩ። ፕሮዲውሰሩ ንጉሡ ታምሬ ነው የማስተናግዳችሁ፣ ሰሎሞን አባተ ነኝ። አሁን የምሽቱን ዋና ዋና የዓለም ዜና እናሰማችሁ፣ እንደምናምሽታችኋል። ዜና የማሰማችሁ አዲሱ አበበ ነኝ። እንቦጭ በጣና ሐይቅ ላይ ያስከተለውን ጉዳት ለመመልከት ወደ አራት መቶ የሚጠጉ ወጣቶች ጣና ቂርቆስ ገዳም ሲገቡ አቀባበል ተደርጎላቸዋል። ዜናውን እንደደረሰን እናቀርባለን። አስቴር ምስጋናው እንደዘገበችው ወጣቶቹ ጣና እንደደረሱም አረሙን ለማስወገድ ስለሚቻልበት ሁኔታ የአካባቢውን ሕዝብ የሚያነሳሳ እንቅስቃሴ አድርገዋል። ትላንት አመሻሹ ላይ ነበር ቁጥራቸው ወደ አራት መቶ የሚጠጉ የአዲስ አበባ ከተማ ወጣቶች አምስት መቶ ስልሳ አምስት ኪሎ ሜትር ርቀት በመጓዝ ባህር ዳር ከተማ የተገኙት ። ወጣቶቹ ባህር ዳር ከተማ ሲገቡ ከንቲባ ሙሉ ቀና የሆን ጨምሮ በርካታ ወጣቶች ቄጤማና አበባ በመስጠት ነበር ደማቅ አቀባበል ያደረጉላቸው። በአቀባበሉ የተደሰተው ወጣት ስሜቱን እንዲህ አጋርቶኛል። ስሜ ከድራ ስፋት አደሴ ይባላል። የመጣው ከአዲስ አበባ ነው። እንግዲህ እንደሚታወቀው የአዲስ አበባ ከተማ ከንቲባና የባህርዳር ወይም ደግሞ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ባዘጋጁት ፕሮግራም ላይ ጣናን እንቦጭ ወሮታል የሚል ነገር ሰምተን ስለነበር እኛ ደግሞ የሚወረን ነገር ስለማንፈልግ እንደ ኢትዮጵያዊነት ጣና ላይ የተወረረው እንቦጭ በተቻለን አቅም ለማጥፋትና አቅማችን ደግሞ እንደ ኢትዮጵያዊነታችን፣ እንደ አዲስ አበባ ልጅነታችን ደግሞ የባህር ዳርን ወጣት ማገዝ አለብን ብለን ስላመን ዛሬ ተነስተን በዚህ ሰዓት ደርሰናል ማለት ነው። እውነት ነው፣ እውነት ባህር ዳር የእንግዶች አቀባበል አቀባበሉ የፍቅር አገር የሚባል እውነት ነው ማለት ነው። ወጣቶቹ ዛሬ ደግሞ ከባህር ዳር ከተማ በአርባ ስድስት ኪሎ ሜትር ርቀት ላይ የሚገኘውንና ና በእንቦጭ አረም በስፋት የተወረረውን የጣና ቂርቆስ ገዳም በመጎብኘት ና ለሌሎች የህብረተሰብ ክፍሎች መነሳሳትን ይፈጥር ዘንድ አረሙን የማስወገድ ስራ ሰርተዋል። የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ አቶ ኃይለ ሰማያት መርሃ ጥበብ የወጣቶቹ እዚህ መገኘት ሀገራዊ አንድነትን ያጠናክራል ይላሉ። የወንድማማችነት ጉዞ ከባህር ዳር ወጣቶች ጋር ነው ያደረግ ነው። በዚህም ጣና ላይ የተከሰተው የእምቦጭ አረም የእኛም ህመም ነው ብለው በማሰብ ይህንን በማስወገድ ስራ ውስጥ ነው እንዳየሽው ቅድም ውሃ ውስጥ ገብተው ሲያስወግዱ የነበረው። እንዲሁም ከነገ በሚኖረን ፕሮግራም ላይም በማከቴባችን በዚህ ጉዳይ ላይ ያለንን አጋርነት እናሳያለን ብለን እንጠብቃለን። ሁልጊዜ አዲስ አበባ ስንል ኢትዮጵያን በትልቁ የሚወክል ከተማ ስለሆነ የአብሮነትን የጋራ ሴትን ማዳበር አብሮ የመኖርን መተሳሰብን፣ መፋቀርን ሁሉ የሚያሳዩበት መድረክ ስለሆነ ይህም ለህዝቦች ሶስት ስር በጣም ወሳኝ ሚና እንዳለው ማሳያ ይሆናል። ሌላው የባህር ዳር ከተማ ወጣት ቃል ኪዳን እንደሚናገረው የጣና ጉዳይ የእኛ ጉዳይ ነው ብለው የአዲስ አበባ ወጣቶች እዚህ መምጣታቸው በአካልም በመንፈስም አንድ መሆናችንን የሚያሳይ ነው ይላል። ዛሬ እንግዲህ ከአዲስ አበባ የመጡ ወጣቶች እንቦጭን ለማጽዳት ወደ ጣና ጨርቆስ ሄደናል። እንግዲህ ከአዲስ አበባ መምጣታቸው በጣም ተደስተናል እኛ ምክንያቱም ብዙዎቹ ስለምቦጭ ምንም አይነት እንትን የላቸውም ነበር። ግን አሁን መጠው ራሳቸውም እያጸዱ አይተውትን በመሄዳቸው ለሌላው ሰው ትልቅ መነሳሳት ይፈጠራል። ጣና የኛ ብቻ አይደለም፣ የክልሉ ወይም የባህር ዳር ሀብት ብቻ አይደለም። የኢትዮጵያ፣ የአፍሪካ፣ የዓለም ሀብት ስለሆነ ሁሉም ሰው እንደዚህ የራሱን መስመር እያዘጋጀ እየመጣ ከእኛ ጎን ቢቆም ደስ ይለናል። የወንድማማች ግንኙነቱ ደስ የሚል ነው። የአዲስ አበባና የባህር ዳር ሰው በአንድ አይነት መስመር ላይ ነው ያለው። ተቀናሽተን እንደዚህ አይነት ደግሞ ስራ አንድ ላይ ጣና በመታመጠው ደግሞ የበለጠ አንድነታቸው ማሳየታቸው ለኛ ለባህር ዳር ነዋሪ ደስተኛ ነው። የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ በነገ ዕለት ባህር ዳር ከተማ እንደሚገኙና የባህር ዳርና የአዲስ አበባ ወጣቶችን ሰብስበው በማወያየት የህዝብ ለህዝብ ግንኙነትን ሊያጠናክር የሚችል ውይይት ያደርጋሉ ተብሎ የሚጠበቅ ሲሆን ሁለቱ ከተሞችን እህትማማች ከተሞች ለማድረግ መሰረት ይጣላል ያሉት ደግሞ የባህር ዳር ከተማ ከንቲባ ሙሉ ቀናየሁ ናቸው። እኛ ብዙ ጊዜ እህት ማማች ከተማ ብለን የምናስበው ውጭ ሀገር ያለን ነው። የአዲስ አበባን ችግር ባህር ዳሮች መፍታት እንችላለን፣ የባህር ዳርን ችግር ደግሞ አዲስ አበባዎች ይፈታሉ ብለን እናስባለን። በቀጣይም አዲስ አበባ ላይ ያሉ ችግሮችና ባህር ዳር ላይ ያሉ ችግሮች በጋራ የምንፈታበት ስርዓት እንፈታለን ብለን ነው የምናስበው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር እናመሰግናለሁ። ባለፈው ጥቅምት ወር በፍራንክፈርት ጀርመን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ስብሰባ ላይ በጀርመን እንዲሁም በአውሮፓ የምንገኝ ኢትዮጵያውያንን እና ትውልድ ኢትዮጵያን የአንገላታና ያሳዘን እንዲሁም ያስቆጣ ተግባር መፈጸሙን በአውሮፓ የኢትዮጵያውያንና ትውልድ የኢትዮጵያ ህብረት ዛሬ ባወጣውና ለአሜሪካ ድምፅ በላከው መግለጫ አስታውቋል። የህብረቱ አስተባባሪ አቶ ስዩም ሀብተ ማርያም የመግለጫውን ፍሬ ሀሳብ ሲያብራሩ የተገኙ መገናኛ አውታሮችንም ጠቅሰዋል። በመግለጫው ላይ የተለያዩ ሚዲያዎች ተገኝተዋል። ዶቼ ቬሌ፣ ኢሳት፣ አባይ ሚዲያ፣ ሌሎች ዘጋቢ ብሎገሮች ተገኝተዋል። በተለይ ፍራንክ ብዙ ሰው እንዲቀር የሆነበት ሁኔታ ነበረ። ከውጭም በነበረው ብርድ ብዙ ሰዎች ኢትዮጵያን ሰንደቅ ዓላማ ይዘው መግባት ስላልተፈቀደላቸው ወደ ቤታቸውም የተመለሱ አሉ። የተንገላቱ አሉ። ከጠቅላይ ሚኒስትሩ አካባቢ ይቀመጡ የነበሩ የሃይማኖት አባሎች፣ የጠሩ ጥሪ የተደረገላቸው ኢትዮጵያውያን ትውልድ ኢትዮጵያውያን በሙሉ እነሱ በሙሉ ወደዛም መቅረብ አልቻሉም። ለሰዓታት ነው በውጭ ሲንገላቱ የነበሩት እና የነበረውም ሁኔታ ግጭትን ሊፈጥር የሚችል ሁኔታዎች ነበሩ። የእንግሊዙ ተወካይ ለምሳሌ አቶ አለባቸው ደሳለኝ ጠቅላይ ሚኒስትሩ ፊት ለፊት ቆሞ በጣም ጠንካራ መልእክት ያስተላለፈው ጠቅላይ ሚኒስትሩ እንደሚደግፍ ግን ያጋጠማቸውን ውጣ ውረድ ሊመለስ ሁሉ እንደነበረ ጥያቄያቸው ሊቀርብ አለመቻል ሁኔታዎች እንደነበረ ይሄንን እዛው ፊት ለፊት ሁሉም ሚዲያዎች ይዘገቡት ፊት ለፊት ቆሞ ይህን ነገር አጋልጧል። ብዙ እንግልት ደርሶባቸዋል። በብዙ ትግል ነው የገቡ የባሉ ተሳታፊዎች የነበሩ ከበር ላይ የተመለሱ አሉ። መጀመሪያ ላይ በጣም ብርድ ስለነበረ የያዝነውን ሰንደቅ ዓላማ ለምን ትለ እንመለሳለን በሚል ወደ ቤታቸው የተመለሱ ብዙ ሰዎች አሉ። ዋና አስተባባሪ እና ይሄን ይመራ የነበረው በኃላፊነት የፍራንክፈርቱ ጄኔራል ኮንሱላት ነው። ከኮሚቴው እውቅና ካላቸው ሰዎች ውጪ ነው አዳዲስ ግለሰቦች ይታዩ የነበሩት። በጀርባ ደርቦ አዲስ ኮሚቴ ማዋቀር እነዚህ ስለነበሩ በፊቱ ኮሚቴ ና ኃላፊነት እንደማይወስድና ለዚህ ሁሉ ተጠያቂ የሚሆነው ቀጥታ ኮንሱላቱ እና በአውሮፓ ያሉ ኢትዮጵያ ኤምባሲዎች ናቸው። ለዚህ አይነት ሁኔታ ተጠያቂ ሊሆኑ የሚችሉ ከኤምባሲው ጋር ጤናማ በዜግነት ላይ የተመሰረተ ግንኙነት እንዲኖር እዚህ ሀገር ከፍተኛ የሆነ የገንዘብ አቅምም እውቀትም ና ሀገሪቱን ሊጠቅም የሚችል ነው። ኤምባሲው እስካሁን ድረስ ይሰራበት የነበረው የማሳደድ ፖሊሲ ነው። አወቃቀሩም በእንደዛ አይነት ላይ ያለ ነው። በቋንቋ ማህበረሰብ እየለያዩ መጥራት ማንኛውም ኢትዮጵያዊ የሆነ ትውልድ ኢትዮጵያዊ የዜግነት ግዴታውን መወጣት እንዲችል እንደ ድልድይ ሆኖ ነው ኤምባሲው ማገልገል ያለበት እንጂ በፖለቲካ መከፋፈል፣ ግሩፕ እየለያየ መጥራት፣ ኢትዮጵያኖች መካከል አለመግባባት መፍጠር ይሄ የኤምባሲው ስራ ሊሆን አይገባውም። አድማጮች፣ በዚህ መግለጫ ላይ ከቆንስላው ጽህፈት ቤት መረጃ ለማግኘት እንሞክራለን። ዛሬ ቅዳሜ በመሆኑ ከተሰኞ ሰፋ ያለ ቅንብር ለማቀረብ እንሞክራለን። አስመራ ውስጥ ሲካሄድ የሰነበተውን የአፍሪቃ የብስክሌት ውድድር የዛሬ ውጤት ብርሃነ በርሀ እንደሚከተለው ዘግቦታል። በአስመራ በመካሄድ ላይ ያለው በአይነቱ የመጀመሪያ የሆነው የአፍሪቃ የብስክሌት ዋንጫ ውድድር ረቡዕና ሐሙስ የቡድንና የግል የጊዜ ውድድሩን ካጠናቀቀ በኋላ አርብን እረፍት አድርጎ ዛሬ ሄዳር 24 2018 የሶስተኛ መድረክ የ34.4 ኪሎ ሜትር ርዝመት የሚሸፍን የአስራ ስድስት ዙሪያ የጎዳና የነጥብ የፍጥነት ውድድር ያደረገ ሲሆን በሴቶች የአጠቃላይ ውድድር ደቡብ አፍሪቃዊቷ ኮየት ሳነት አንደኛ በመሆን የወርቅ ተሸላሚ ስትሆን ኢትዮጵያዊቷ ጸጋ ገብረና ደቡብ አፍሪቃዊቷ ማቲ ማርጆይስ ሁለተኛና ሶስተኛ በመሆን የብርና የነሐስ ተሸላሚ ለመሆን ችለዋል። በሴቶች ከ23 ዓመት በታች ደግሞ ኤደን በቀለ ከኢትዮጵያ ብሔራዊ ቡድን የወርቅ ተሸላሚ ስትሆን ኤርትራዊት ዝናብ ፍጹም እና ኢትዮጵያዊቷ ብርሃን ፈቃዱ የብርና የነሐስ ተሸላሚዎች ሆነዋል። በወንዶች አጠቃላይ የፍጥነት ውድድር ውጤት ደግሞ የክሮኖሜትር አሸናፊው ሲራክ ተስፎም ከአምስተኛ ዙር ጀምሮ ተወዳዳሪዎችን ጥሎ በመሄድ የቀሩትን 11 ዙሮች በከፍተኛ ፍጥነት ብቻውን በመምራት የወርቅ ተሸላሚ በመሆን የበላይነቱን አሳይቷል። ኤርትራዊ ሄኖክ ሙሉ ብርሃንና ሩዋንዳዊው ሳሚ ሞጉሻ ሁለተኛና ሶስተኛ በመውጣት የብርና የነሐስ ተሸላሚዎች ሆነዋል። የወንዶች ከ23 ዓመት በታችን ደግሞ ሄኖክ ሙሉ ብርሃን ከኤርትራ ብሔራዊ ቡድን፣ ሳሚኤል ሞጉሻ ከሩዋንዳ ሬድዋን ኢብራሂም ከኢትዮጵያ ከአንደኛ እስከ ሶስተኛ ያለውን ቦታ በመያዝ የወርቅ የብርና የነሐስ ተሸላሚዎች ሆነዋል። ዛሬ በተደረገው የ34.4 ኪሎ ሜትር የ16 ዙሪያ የፍጥነት የጎዳና ላይ ውድድር በየአራት ዙር ነጥብ የሚሰጥ አራት የነጥብ ውድድር ባስመዘገቡት ድምር ውጤት ነው ለሽልማት የበቁት። ከውድድሩ በኋላ ኢትዮጵያውያኑ የአጠቃላይ የሴቶች ውድድር የብር ተሸላሚዋ ጸጋ ገብረና ከ23 ዓመት በታች የሴቶች ወርቅ ተሸላሚዋ ኤደን በቀለ ውድድሩ ከባድ እንደመሆኑ መጠን ባገኙት ውጤት ደስተኛ መሆናቸውን ለቪኦኤ ተናግረዋል። ተዘጋጅተንበት ነበር እና ያመጣን ውጤት በጣም ደስ ይላል፣ ደስ ብሎኛል። ጸጋ ገብረ ከኢትዮጵያ ነው። የመጨረሻውን አንደኛ ሆኜ ነው የጨረስኩት እና አጠቃላይ ነው ሁለተኛ የሆንኩ እና በጣም አሪፍ ውጤት ነው። የአፍሪቃ የብስክሌት ዋንጫ ነገ በሚደረገው የ161 ኪሎ ሜትር የከተማ የጎዳና ውድድር የመጨረሻ መድረክ ውድድሩን ያካሄዳል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃንን አመሰግናለሁ። በመጨረሻም የኢራኑ ፕሬዝዳንት ሐሳን ሮሃኒ በሳውዲ አረቢያ የሚገኙትን ጨምሮ ሙስሊሞች በሙሉ ዩናይትድ ስቴትስን እንዲቃወሙ ጥሪ አቅርበዋል። እስራኤል የምትባል አገር የለችም፣ የሚል ቃል ያስተላለፉት የኢራኑ መሪ በምዕራባውያን የተፈጠረች የክልሉ ካንሰር ነች ሲሉም ተናግረዋል። ፕሬዚዳንት ሮሃኒ ይህን የተናገሩት ትሄራን ውስጥ በተካሄደ የእስልምና አንድነት ጉባኤ ላይ ሲሆን ዩናይትድ ስቴትስ መካከለኛው ምስራቅን በክንዷ ረግጣ በባርነት መግዛት ትፈልጋለች ማለታቸውም ተሰምቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የቅዳሜ ህዳር 15 2011 ዓ ም ምሽት ዝግጅት ነው። ከዚህም ከዚያም ማይ ሃርት ዊል ጎ ኦን በሴሊን ዳዮን። ደሳለኝ መኮንን በሙዚቃ ቃና ዝግጅቱ ቆየት ያሉና ለስለስ ያሉ ድንቅ ድንቅ ጣዕመ ዜማዎችን ይዞላችሁ ይጠብቃችኋል። አብራችሁን ሁኑ። አሁን ወደ መጀመሪያው ዝግጅታችን እናልፋለን። የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ። ባለፈው ቅዳሜ የተጀመረው ውይይት ተከታይ ክፍል የጊዜው አበይት የፖለቲካ ጉዳዮች ምንነትና አንድምታን በመዳሰስ የሚንደረደረው ውይይት የነገይቱን ኢትዮጵያ መዳረሻ መሠረቶችና ወደዚያ ሊያደርሱ ይችላሉ የሚባሉ መንገዶችን ይመረምራል። በሂደቱ የሚታዩና ሊያጋጥሙ የሚችሉ ፈተናዎችንም ይቃኛል። ተወያዮች በዩናይትድ ስቴትስ የኦሃዮ ዴይተን ዩኒቨርሲቲ የፍልስፍና ፕሮፌሰር መሳይ ከበደ፣ ስቶክሆልም ስዊድን የዋዜማ ራዲዮ መስፍን ነጋሽና እንደገና በዩናይትድ ስቴትስ በስቴት ኦፍ ኒውዮርክ ዩኒቨርሲቲ የድኅረ ምረቃ ፕሮግራም የፍልስፍና ትምህርት ጥናት ላይ የሚገኘው ሄኖክ የማነ ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። የውይይታቸው የመጨረሻ ክፍል ቀጥሎ ይቀርባል። መስፍን፣ አንተም አንድ ጽሑፍ ጽፋሃል። ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋ ቀደም ብዬ የጠቀስኩት ለታድሶና ለሽግግር ዘመን የፍኖተ ካርታ ጥቆማ ብለህ ነጥቦችን ታነሳለህ። መጀመሪያ ባጭሩ ብታ ሲዘን ይህ የፍኖተ ካርታ ጥቆማ ምን አይነት መሰረታዊ አቅጣጫዎችን መከተል አለባቸው ነው የምትለው። አዎ በዛ ጽሑፍ ለማሳየት የሞከርኩት በዋናነት አገሪቱ ወደ የት እንደምትሄድ በየደረጃውና በየዘርፉ የሆነ አይነት ጥቆማ የሚሰጥ ፍኖተ ካርታ ወይም ሮድማፕ ያስፈልገናል፣ እሱን ለማዘጋጀት ማሰብ መጀመር፣ መነጋገር መጀመር አለብን በየደረጃው የሚል ነው። ምክንያቱም ያኔም ሆነ ዛሬ በዋናነት የምንነጋገረው በየዕለቱ ስለሚወሰዱ እርምጃዎችና እነዛ እርምጃዎች በሚቀጥለው ቀን ሊኖር ስለሚችለውን ነገር የሚነግሩን ነገር እንዳለ። ፍኖተ ካርታ በሌለበት እንደዚሁ በየቀኑ እየተደነቅን አመት፣ ሁለት አመት ነው ወይ የምንሄደው? እንደዛ ለመሄድ እንደ አገር አቅሙ አለን ወይ? አደገኛስ አይደለም ወይ እንደዛ መሄድ የሚል ነው። እና ጠቅላይ ሚኒስትሩ እንዲሁም በየደረጃው በየክልሉ ያሉት መሪዎች ፍኖተ ካርታቸውን በተወሰነ መልክ ሁሉንም ዝርዝሩን ላይነግሩን ይችላሉ ግን መቼ የት ጋር እንዴት አይነት ትልልቅ እርምጃዎችን መጠበቅ እንዳለብን ወይም መዳረሻዎችን መጠበቅ እንዳለብን ሊነግሩን ይገባል የሚል ክርክር ነበረ ያቀረብኩት። እንግዲህ በእኔ ግምት እስካሁን የተሰማኋ አልመሰለኝም። ለምሳሌ በቅርብ ሚኒስትሮች የአንድ ገጽ የአንድ አመት ዕቅዳቸውን በምን ጉዳዮች ላይ እንደሚያተኩሩ አውጥተዋል ተብሎ በጣም በጉጉት ነበረ ያየሁት። ያ ግን የሚያሳየው ልክ አገሪቱ በተለመደ የአስተዳደርና የአመራር ሂደት ውስጥ እየሄደች እንዳለች ነው። አገሪቱ ያለችበትን የሽግግር ሂደት በተለየ መንገድ የሚያሳይ ነገር አላየሁ። ሌላው ቀርቶ ሚኒስትር መስሪያ ቤቶቹ የየራሳቸውን ፍኖተ ካርታ እንኳን እንዲያዘጋጁ አይጠየቁም በዛ ዝም ብሎ የተሰጡ በጣም ለመለካት የሚያስቸግሩ ግን ሲነበቡ ደስ የሚሉ ግቦች ተቀምጠዋል። አንዳንዶቹ ለመለካት የሚቻሉ ናቸው፣ ሌሎቹ በጭራሽ ሊለኩ የማይችሉ ናቸው። ለእኔ ግን የእነዚህ ሚኒስትሮች በቅድሚያ ሊሰጣቸው የሚገባው የቤት ስራ ለሚቀጥለው አንድ አመት የሽግግር ሂደቱን እንዴት እንደምታዳብሩት፣ ምን አይነት አስተዋጽኦ እንደምታበረክቱ እቅድ አቅርቡ ነበረም ለእኔ መሆን ያለበት መደበኛ ስራቸው እና ያንን ለማቅረብ እና ለመጠየቅ ሞከርኩት። ይሄን ጉዳይ እንዳይረሳ ነው። መልካም መስፍን፣ የማነቃቃት ሙከራ ትለዋለህ። በዝርዝር ጭብጦችን አስቀምጠሃል። መተማመን ብቻ አይበቃም። ይልቁንም ደግሞ የለውጥ ሂደቱ ተፋሰስ በየድምሩ የአገራዊ ተሀድሶና ሽግግር ቁልፎ ይዘቶች ዝርዝሮች ያሏቸው ጭብጦችን ታነሳለህ። እንዲህ መሰሉ ጽሁፍ ከተነበበ እንዲያወያይ እንዲያነጋግርም ጭምር ነውና ተስፋ አድርጋለሁ። ጽሁፍ እጃቸው የገባ ከአንተ ተቃርነውም ሆነ ደግፈው ይበልጥ የሚወያዩበት እድል ይፈጥራል። እስኪ እኛም የዚህ ውይይት መሠረታችን ግራና ቀኝ ሀሳቦችን ማምጣት ነውና፣ ሄኖክ የሁሉንም ጽሁፎች የማየት እድል ገጥሞ እንደሆነ ተስፋ አድርጋለሁ። በፕሮፌሰር መሳይ ለረኔል ፎ የተጻፈውን የመስፍንንም ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋን ጨምሮ ግራና ቀኝ የሚነሱ የሚያከራክሩ ነጥቦች ላይም ደግሞ ወደ ዋናው ጥያቄ እንዝለቅና በእርግጥ ወዴት እየሄድ እንደሆነ እናውቃለን ወይ ከአንተን ጀምሮ ይህን መሠረታዊ ጥያቄ አሉላ በቀጥታ ባጭሩ ለመመለስ አናውቅም ነው ብለው። ግን ከዛ በፊት ፕሮፌሰር መሳይ እና መሰል ያነሷቸው ነገሮች ላይ ተጨማሪ ሀሳብ አክዬ ቀጥላለሁ። ፕሮፌሰር መሳይ ሲናገሩ ለ በሰጡት ምላሽ ላይ ይሄ ነገር የሽግግር ሂደት አይደለም ወይ እንደዚህ አይነት ችግሮች በየቦታው እንደሚነሱ የተለያዩ ተቃውሞዎች፣ ግጭቶች እንደሚፈጠሩ የሚታወቅ የሚተነበይ ነገር አይደለም ወይ ይሄ ነገር ከእውጥ ሀይሉ በሀላፊነት መጠየቅ እንዴት ይቻላል ብለዋል። ይህን ቢያንስ በከፊል እስማማበታለሁ ትክክል ነው። በተለይ እንደኛ ሀገር በጣም ከፍተኛ የሆነ የዘውግ ክፍፍል ከፍተኛ የሆነ በጣም ሕዝብ ለሕዝብ ሊያናቁር ሊያጋጩ የሚችል ትርክቶች የማገናኛ ብዙሀኑ ሲሰራጭ በነበረበት ሁኔታ እንደዚህ አይነት ነገሮች እንደሚፈጠሩ መጠበቅ ይገባል። እሱ ትክክል ነው። በአንድ በኩል ግን የጠቅላይ ሚኒስትር አብይ አስተዳደር ተጠያቂ የሆነበት ብዬ የማስበው ነገር አለ መነሻቸው ላይሆን ይችላል። መነሻ ሊሆን አይችልም። ራሱ በራሱ ላይ ግጭት ሊቀሰቅስ አይችልም። እርምጃ አወሳሰድ ላይ ግን በጣም ቸልተኝነት እና የመዘግየት አዝማሚያ በጣም በጣም ይታያል። በፊት በመጀመሪያ አካባቢ በጣም የተወሳሰቡ ነገሮች ስለሆኑ ያሉት ስልጣኑም በደንብ አልተደላደለም፣ ሙሉ በሙሉ ተቋማቱ ላይ ቁጥጥር የላቸውም ጠቅላይ ሚኒስትሩ። በዚህ ምክንያት ሊሆን ይችላል የሚል አስተሳሰብ ነበር። በኋላ ላይ ግን አዲስ አበባ ውስጥ የተደረገውን ሰልፍ እና ከዛ በኋላ የተወሰደውን እርምጃ ካየሁ በኋላ ያ ግምቴ ትክክል እንዳልሆነ ነው የተረዳሁት። እርምጃ መውሰድ ሲፈልግ የጠቅላይ ሚኒስትር አብይ አስተዳደር እርምጃ ይወስዳል። ያለ አግባብ ዜጎችን አስሮ የፍርድ ቤት ሳይቀርቡ ለወራት እስከ ማሰር የሚደርስ በዛ መነጽር ሳየው በየአካባቢው ለሚነሱ ግጭቶች ሁሉ በበቂ ሁኔታ መልስ መስጠት ባይችል እንኳን መልስ መስጠት የሚችልባቸው ሁኔታዎች ነበሩ። እነዛን ማድረግ አልቻለም እና መንግስት በቃ አሁን ሕግና ስርዓት የለም ለሚለው አስተሳሰብ እና ለከፍተኛ የሆነ የጦር መሳሪያ ኮንትሮባንድ ዝውውር አስተዋጽኦ አድርጓል የሚል ሀሳብ አለ። እኛ ማለት ሙሉ በሙሉ ለሁሉም ነገር ተጠያቂ ነው ማለት አይደለም። ግን ከዛ አንፃር ስናየው የጠቅላይ ሚኒስትሩ አስተዳደር ኃላፊነት መውሰድ አለበት የሚል ነገር አነሳ መስፍን። የመስፍን ያነሳው ላይ የመስፍን ጽሑፍ ላይ የመስፍንን ጽሑፍ አንብቤዋለሁ ጥሩ ጽሑፍ ነው። አሁን መስፍን ያነሳው ነገር ላይ የዛሬ መቼ ነበራሉ ላይ የተወያየ ነው። እኔ ስንወያይ መስፍን አሁን ያነሳውን ነገር ሲያነሳ እኔ ልዩነት ነበረኝ። ምክንያቱም ጠቅላይ ሚኒስትሩ ስልጣናቸው ምን ድረስ እንደሆነ አይታወቅም፣ ገና አልተደላደሉም፣ ብዙ ነገሮች ግልጽ አልሆኑም። ስለዚህ ሁሉንም ነገር በማናቅበት ሁኔታ እና ቁጥጥር በሌለ ምን ያህል ስልጣንና አቅም እንዳላቸው በማናቅበት ሁኔታ እንደዚህ አይነት ዝርዝር የአፈጻጸም መመሪያ እንዲያወጡ ወይም ፍኖተ ካርታ መስፍን እንደሚለው እንዲያወጡ መጠበቅ አስቸጋሪ ይመስለኛል የሚል አስተሳሰብ ነበር። አሁን ከመስፍን ጋር ለመስማማት ተገድጃለሁ። ቢያንስ ማድረግ የሚችሏቸውን ነገሮች እያደረጉ አይደለም ብዬ ገምታለሁ። ለምሳሌ ምርጫን በተመለከተ የምርጫ ቦርድ የምርጫ ህጉ ይቀየራል፣ ከተቃዋሚ ፓርቲዎች እና ከሚመለከታቸው አካላት ጋር በመወያየት እንዲሻሻል ይደረጋል፣ ምርጫ ቦርዱ ራሱ እንደገና ይዋቀራል የሚል ተስፋ ሰጥተው ነበር። ጠቅላይ ሚኒስትሩ ባለፈው ሳምንት ምርጫ ቦርድ ራሱ እንደተናገረው ለምርጫ እየተዘጋጀን አይደለም ህጉም እየተሻሻለ አይደለም፣ የመዋቅሩም የሚል መግለጫ አውጥተዋል። ሌሎችንም ነገሮች መመልከት እንችላለን። ሌሎች ህጎችንም አንድ እንግዲህ ትልቅ እርምጃ ሊባል የሚችለው የካቢኔ ሹመት፣ ጠቅላይ ፍርድ ቤት ፕሬዚደንት ሹመት የመሳሰሉት ጥሩ ጥሩ ሹመቶች ተሰጥተዋል። ግን ካቢኔ ሀምሳ ከመቶ ሴቶች መሆናቸው ብዙ የሚያነጋግር ነገር ነው። ግን ቢያንስ የጠቅላይ ፍርድ ቤት ፕሬዚደንቷ መሾም በብዙ ሰው ያስማማ፣ ያስደሰተ ውሳኔ ነው፣ ጥሩ ነው ሊባል ይችላል። ሁሉንም እንኳን ሹመቶች በዚህ መንገድ ብናያቸው፣ ተቋማትን መገንባት አንዱ ብቻ አካል ነው ተገቢውን ሰው መሾም። ሌላኛው ህጎችን መቀየር ነው። በጣም ብዙ የተበላሾች በጣም ብዙ ዘመን ሲጮህባቸው የነበሩ በተደጋጋሚ ቃል የተገባባቸው ግን እስካሁን ምንም ነገር እየተደረገ እንደሆነ ያልታየ ብዙ ህጎች አሉ፣ አልተቀየሩም። ሌላ ሁለተኛው ደግሞ ተቋማትን ማጠናከር አዳዲስ ተቋማትን መገንባት ሲባል ተቋማትን ተተንባይ ማድረግ ነው። ባህሪያቸው በተከታታይ ወጥ የሆነ የአሰራር ሂደት እንዳለው ማን ምን አይነት ነገር ቢፈጽም ምን እንደሚጠብቀው የሚያሳይ ከህግ ተቋማቱ፣ ከኢኮኖሚ ተቋማቱ፣ ከቢሮክራሲው፣ ከሁሉም ተቋማት እንደዚህ አይነት ነገር መታየት መጀመር አለበት። ያን ለማሳየት እንግዲህ ህጉ መሻሻል አለበት። ህጉ ከተሻሻለ በኋላ ነው እና ሰዎችን በመሾም ጥሩ ሰዎችን እንኳን ቢሆኑ በመሾም ለውጥ አለ ለማለት ያስቸግራል፣ ለእኔ የሚመስለኝ። በአጠቃላይ ግን እንደ ምክንያት የማነሳው ኢህአዴግ እንደ ፓርቲ ሁለት ዛፍ ላይ ለመውጣት የተገደደ ይመስለኛል። አንደኛው የዚህ የለውጡ መሪ አሁን እንግዲህ ኢህአዴግን የሚመሩትን ሰዎች ነው። ኢህአዴግ ስለሆነ ስሙ የድሮ ኢህአዴግ አለ ለማለት አይቻልም። አሁን አሁን የለውጡ መሪ ሆኖ ለውጡን አስቀጥሎ ከዛ በኋላ ወደ ዲሞክራሲ የሚደረገውን ሽግግር በስኬታማነት ለመምራት አደራ ወስዷል። ከህዝብም ቢያንስ በተዘዋዋሪ መንገድም ቢሆን አደራ ተሰጥቶታል። አደራ ተቀብ እንግዲህ ለባለ አደራው ለማስረከብ እየሰራ ነው። አንዱ እሱ ነው። ሁለተኛው ግን የዚህ ሽግግር አደጋ ተቀባይም መሆን ይፈልጋል። በምርጫው ተወዳድሮ ከዛ በኋላ አሸንፎ እንደገና ከሽግግሩ በኋላ ያለውን ዲሞክራሲያዊ አስተዳደር የመምራትም ፍላጎት አለ። ጥሩ ነገር ነው፣ እሱ ምንም ችግር የለም። በዛው ጣርቂ ውስጥ የገባ ይመስለኛል አንዳንድ ጊዜ እና በእርግጥ ምክንያቱ ይሄ ላይሆን ይችላል፣ በቂ ማስረጃ የለኝም። ተጽዕኖ ማድረጉ ግን የሚቀር አይመስለኝም። ከዲሞክራሲያዊ ሽግግር ጋር በቀጥታ የተያያዙ ነገሮችን የሄዱበት ያለውን ፍጥነት ስናይ ሌሎች እንግዲህ አስተዳደራዊ መዋቅራዊ ችግሮች እንዳሉ ሆነው ያ ምናልባት ተጽዕኖ ሊያረግ ይችላል እና በሁለቱ መካከል ምናልባት ውጥረት ሊኖር ይችላል የሚል ግምት አለኝ። በሀገሪቷ ውስጥ አሁን እየታየ ያለው በብዙ ቦታ፣ ባለፈው ሳምንት በሶማሌ እና በኦሮሚያ ክልል በነበረ ግጭት አስር ሰዎች ሞተዋል የሚል ዘገባ ነበረ። ትግራይ ውስጥ በትግራይ ና በአማራ የወልቃይትና የራያ ትልቅ ብጥብጥ ነበረ፣ ግድያ ማፈናቀል ነበረ። በቅርብ እንኳን ያሉት ኦነግ ትናንትና ደግሞ እንግዲህ አብሮ ለመስራት ተስማምተዋል የሚል በጣም ግራ የሚገባ መግለጫ ወጥቷል። ምን ማለት ነው እሱ ራሱ? አሁንም ብዙ ነገሮች አሉ ወዴት እየሄድን እንደሆነ ለመተንበይ አስቸጋሪ የሚያደርጉ እና ተስፋው አለኝ ግን ስጋቱም አለኝ። አሁንም መተንበይ በጣም አስቸጋሪ ነው የሚመስለኝ። መልካም መተንበይ ያስቸግራል። ስጋትና ተስፋ የተቀላቀለ ስሜት አለኝ ያልከው ሄኖክ ወደ ፕሮፌሰር መሳይ ልሻገር። ፕሮፌሰር መሳይ የሄኖክን መከራከሪያዎችም ሰምተዋል። እርሶስ በእርሶ እምነት ቀደም ብለው የገለጹት ነገር አለ። የሽግግር ሂደት ውስጥ መከሰት የነበረባቸው ነገሮች ናቸው የተከሰቱት፣ መሆን የነበረባቸው ናቸው ብለዋል። በእርግጥ ግን አገሪቱ ወዴት እየሄደች እንደሆነ፣ ለውጡ የሚይዝ የሚሰምር መሆኑን መናገር ይቻላል? እርሶስ ምንድን ነው እይታው? ጥሩ ነው። ትንሽ የሚቸግረኝ የመስፍንን ጽሑፍ አላነበብኩም፣ አልደረሰኝም፣ ወይም አላየሁትም። እንግዲህ ቢልክልኝ ጥሩ ነው አነባዋለሁ። እና እንግዲህ ካዳመጥኩት በእኔ በኩል ወዴት ነው የምንሄደው የሚለው ነገር የሩቁን ሂደት ለመግለጽ በጣም ያስቸግራል። የቅርቡ ግን ለእኔ ግልጽ ነው። የቅርቡ ያው ምርጫ ነው። ወደ ምርጫ እየሄድን ነው፣ እና በዚህ ምርጫ ውስጥ ነው ተወዳዳሪ ፓርቲዎች ፕሮግራማቸው ማቅረብ ያለባቸው እና ፕሮግራማቸው ካቀረቡ በኋላ ያኔ የኢትዮጵያ ሕዝብ በውሳኔ የትኛው ጋር እንደሚሄድ ይገልጻል። ስለዚህ አሁን ባለው ሁኔታ ለምን ፕሮግራም የለም ወይም ፍኖተ ካርታ ለምን የለም የሚለው ነገር ለእኔ ብዙ የሚያስኬድ አይመስለኝም። ምክንያቱም የምርጫ ዋና ዓላማ ይሄ ነው። ፓርቲዎች ሲወዳደሩ ወደፊት ወደየት እንደሚሄዱ ኢትዮጵያ ሀገሪቷን ወደየት ለመወስድ እንደሚፈልጉ ይገልጻሉ፣ ይወዳደራሉ። ግን እኔ አሁን ደግሞ የማየው ሁሌ በምንናገር ቁጥር እንዲ ማግ ነበረበት፣ ዶክተር አብይ እንደዛ ማግ ነበረበት የሚለው ሳ እኔ ትንሽ የችግሩን መጠን እንገነዘባለን ወይ ነው። አሁን በአማራና በትግራይ ውስጥ ያለው ጭቅጭቅ እንዴት እንደሚፈታ ማን ነው የሚያውቀው? ይታያችኋል። እንዲ ዝም ብሎ አንድ የሆነ መፍትሄ ከሰማይ ወርዶ ሊሰጠን አይችልም። ይሄ በሂደት በብዙ ሂደት በኋላ የሚመጣ ነገር ነው። በየቦታው ያለ ሁሉ ቦታ ነው አንድ ብቻ አይደለም ያው በሶማሌም በኦሮሞ በብዛም ሁሉም ቦታ አለ እንዴ የችግሩን መጠን እኮ የተረዳን አይመስለኝ ምስቅልቅሉ እኮ ወጥቷል የሀገር አሁን ብልናደርግ የምንችለው መጠገን ነው አንደኛ የሀገሪቱ አንድነት ብልቅልቁ ወጥቷል እሱ እንደገና መመስረት አለበት በዚህ በኩል መቼስ ብዙ ነገር ተሰርቷል። ዶክተር አብይም ብዙ ነገር ሰርቷል። በሚናገራቸው እንኳን ለመጀመሪያ ጊዜ ስለ ኢትዮጵያ አንድነት አስፈላጊነት የሰማ ነው በሱ ነው። እና ይሄንን ማስተራፊ ያስፈልጋል። የዘውግ እኩልነት በኢትዮጵያ ውስጥ የለም። ግማሹ ወደ ድሮ ኃይለስላሴ እንመለስ፣ ግማሹ ወደዚህ እንሂድ፣ ግማሹ ዘውግ የሚባል ነገር አያስፈልግም ይላል። ይሄን እንዴት ነው እንዴት እንዴት ይህንን ነገር ለመወሰን ይቻላል? እና እንዴት መፍትሄ ለማግኘት ይቻላል? እንዴት ነው ካሁን ወደ ሌላ ቦታ ምንሄደው ዘውግ ከአሁን ወዲያ የፖለቲካችን አካል ነው ልንተው አንችልም ልናጥፋው አንችልም እንደገና ችግር ውስጥ መግባት ካልፈለግም በስተቀር ስለዚህ ምንድን ነው መፍትሄው ማን ነው የሚያውቀው ዝም ብሎ ቁጭ ብሎ በመጽሐፍ እኮ ቀላል ነው ማለት አይ እንዲህ ቢሆን እንዲህ ቢሆን ግን እንዲ የችግሩን ስፋት እና መጠን እናየዋለን ወይ ነው እንዴት ነው አሁን በፓርላማ ውሳኔ የአማራና የትግሬ ልዩነት ለመፍታት ይቻላል አይቻልም እና ሌላው ደግሞ የማየው የዚህ የገበያ ኢኮኖሚውን ማጠናከር አንዳንድ በኢኮኖሚ ሁኔታ ማደራጀት እና ይሄ ሁሉ ነገር ወደ ምርጫ ሄዶ በተቻለ መጠን አሁን ያለውን አስተካክሎ ጥገና አድርጎ ወደ ምርጫ መሄድ የሚመጣውን ምርጫ ትክክል ላይሆን ይችላል። ብዙ ጉደት ሉ ግን ዋና ነገር ሂደቱ ነው እና ወደፊት መሄዳችንን ነው የማየው እና እኔ ሂደቱ ይቀጥል ነው በቃ አለቀ። የመጨረሻው ጎዳና የመጨረሻው ቦታ ባይታየንም መጨረሻው ዓላማ ባይታየንም ወደፊት መሄዳችን ይሄ ነገር ቀስ በቀስ እንጂ መሮጥ፣ ይሄ ነው መፍትሄው ብሎ መወርወር ለእኔ በጣም ያስቸግረኝ። አደጋ ውስጥ ይከተናል፣ ለገና አደጋ ውስጥ ይከተናል ነው ያሉት ፕሮፌሰር መሳይ። ወዴት እየሄድ እንደሆነ ወይም ደግሞ የሚፈለገው ለውጥ አቅጣጫ ላይ መሆናችንን ግን ይተማመናሉ። እሱን ነው የምለው። ይኸው እኮ ብዙ ነገር እየተደረገ ነው። መጠገን ይዘናል። ጥገና ነው አሁን ልናገም ምንችለው፣ ስርነቀል አይደለም። ወደ ደንበኛው ስርነቀል ለመሄድ ግን ፖለቲካው እያስረከበው ሀገር የተመሰቃቀለ ነው ሁኔታው፣ እና መስተካከል አለበት እና ዋናው ይሄ ነው። አንዱም ምሳሌውን ይሄ የምርጫ ህጉ እንዴት ነው የሚሆነው፣ ቦርዱ እንዴት ነው የሚሆነው የሚለው ሁሉ በዚህ ውስጥ ያለ ነገር ነው። ነገር ግን አሁን እየተደረገ ያለው በአመዛኙ የመጠገን ስራ ነው። መልካም መስፍን፣ ያንተ ነው ተራው። ብዙ ጥያቄዎች ተነስተዋል። መቀጠል አለብን ሌላ መልስም የለንም ነው የሚሉት ፕሮፌሰር መሳይ ፕሮፌሰር መሳይ አገሪቱ ያለችበት ሁኔታ በጣም ውስብስብና ምስቅልቅል ያለ መሆኑ ያሉት በጣም ትክክል ነው እስማማበታለሁኝ ሀገሪቱ ያለችበትን ውጥንቅጥ በመረዳት እና በመተንተን ብዙ የተራራቀ መነሻ መድረሻም ያለን አይመስለኝም ተቀራራቢ ነው ልዩነታችን እኔ ከፕሮፌሰር የምለየው ቀጥሎ ያለው ምንድን ነው ለምሳሌ እሳቸው ወደ ምርጫ እየሄድን ነው ብለዋል ለእኔ ምን አይነት ምርጫ ሊካሄድ እንደሚችል አሁን እሳቸው ራሳቸው በጠቀሱት ሁኔታ ውስጥ ምን አይነት ምርጫ ሊካሄድ እንደሚችል ባስበው ባስበው ሊገባኝ አልቻለም። በእውነት እኔ ምርጫ ወደፊት ስንሄድ የምንደርስበት አንደኛው የዲሞክራሲያዊ ሽግግራችን ቁልፍ ተግባር እንደሆነ ስማማለሁ። ነገር ግን የሚቀጥለው ምርጫ ለምሳሌ ተራ ምርጫ ተደርጎ መቆጠር የለበትም ብዬ አምናለሁ። በተያዘለት እቅድ በተለመደው የምርጫ ጊዜ መከናወን አይችልም፣ የለበትም ብዬ አምናለሁኝ የሚቀጥለው ምርጫ የመስራች ምርጫ ፋውንዴሽን ኢሌክሽን የሚሉት አይነት መሆን አለበት ብዬ አምናለሁኝ ካለፈው የምንለይበት አንድ ምዕራፍ የምንሸጋገርበት ድልድይ እንዲሆን፣ ለዛ ደግሞ ተቋማት መገንባት ያስፈልጋል። ተቋማት ብቻ አይደለም። በነገራችን የኢትዮጵያ ህዝብ ተከፋፍሏል፣ ቴንሽን አለ እያልን እየተነጋገርን ነው። የትኛው የህብረተሰብ ክፍል ነው አሁን የምርጫ ውጤትን ለመቀበል ዝግጁ የሆነው በስነ ልቦና ደረጃ ምርጫ ቦርድ ከፌዴራል ጀምሮ እስከ ወረዳ ድረስ በሚቀጥለው ስድስት ወር ውስጥ በጣም ነፃና ገለልተኛ ምርጫ ቦርድ አቋቋምን እንበል። ህዝቡ የምርጫ ውጤት ለመቀበል ዝግጁ ነው ብለን እናምናለን። እኔ አላምንም። አሁን የምናያቸው ምልክቶች እንኳን የምርጫ ውጤት ሌላ በጣም ቀላል ነገሮችንም ተስማምተን ለመቀበል ችግር እንዳለብን ነው የሚያሳየው። ስለዚህ ፕሮፌሰር መሳይ በጠቀሷቸው ሀገሪቱ ባለችበት ችግር ውጥንቅጥ እስማማለሁ ከነዛ ውጥንቅጦች ለመውጣት የሆነ አይነት ካርታ ያስፈልገናል። እኔና ፕሮፌሰር መሳይ የፈለግነውን ሀሳብ ልንሰጥ እንችላለን። የአገሪቱ መሪ ግን ምንም ነገር ልነግራቸው አልችልም። እየሄድኩ መንገድ ላይ ሳገኘው ነው የምፈታው ሊል አይችልም። እንደዛ አይነት የተወሰኑ በዝርዝር ሊነግረን የማይችልም የማይገባም ነገሮች እንዳሉ እስማማለሁ። ነገር ግን መሰረታዊ የምንሄድበትን አቅጣጫዎች ለምሳሌ ወደፊት መሄድ አለብን ብለዋል ፕሮፌሰር መሳይ ወደፊት መሄዳችንን በምንድን ነው የምንለካው? ሁላችንንም የሚያስማሙ እዚህ ጋር ስንደርስ ለምሳሌ ከአንድ አመት በኋላ ኤቢሲ የሆኑ ነገሮች ይከናወናሉ የምንላቸው ነገሮች ባንስማማባቸው እንኳን ግን የቀረቡልን ነገሮች በሌሉበት እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? እኔ በግሌ ጠቅላይ ሚኒስትሩ ለካቢኔያቸውና ለቁልፍ ውሳኔ ሰጪ አካሎች የሚያካፍሉት ፍኖተ ካርታ ካለ ለእኔ ባይነገረኝ ችግር የለብኝም። መኖሩን ግን እርግጠኛ መሆን እፈልጋለሁ። እሱን እስካሁን ማንም አላረጋገጠልኝም። አሁን ለመስማት በጣም ዝግጁ ነው እንጂ አሁን ሰባት ወር መተናል። እሺ ሰባት ወር ፍኖተ ካርታ ለማዘጋጀት ብዙ አስቸኳይ ስራዎች ነበሩ፣ ይገባኛል። ከሰባት ወር በኋላም ግን እንደዚሁ ነው ወይ የምናወራው? አገሪቱ ጥንቅት ስለሆነች እንዴት መሆን ስለማይቻል እየሄድን እንየው ነው ወይ የምንለው? የእኔ ስጋት ከሰባት ወር በኋላም እንዲሁ አይነት ውይይት እንዳናደርግ እና በተለይ በተለይ ረጅም ጊዜ እንዳልወስድ እንጂ የሽግግሩን ሂደት ከአንድ ምርጫ ጋር በጣም አያያዝ በጣም በጣም አደጋው ብሶ ይታየኛል። ስለምን አይነት ምርጫም ምናልባት እሱ ሌላ ውይይት ሊሆን ይችላል። አሉላ ጊዜ እንዳልወስድ ግን እኔ ጠቅላይ ሚኒስትሩ እንደ መንግስት መሪ ፍኖተ ካርታ ያስፈልጋቸዋል። ሚኒስትሮች ሚኒስቴር መስሪያ ቤቶቻቸው የየራሳቸው ፍኖተ ካርታ ያስፈልጋቸዋል። በጣም የተወሳሰበ ነገር አይደለም፣ ግን ወዴት እንደሚሄዱ ማወቅ አለብን። የሚካሄደው ለውጥ ደስተኞች ነን እንድንደግፈው፣ እንዴት እንደምንደግፈው እኮ አሁን ግራ የገባንም ሰዎች አለ። በዚህ ዳያስፖራ ፈንድ ገንዘብ ከመላክ ውጪ እንዴት ነው የምንደግፈው? ሮድማፕ ያስፈልገናል። እያንዳንዱ ሚኒስቴር መስሪያ ቤት ማውጣት አለበት። መልካም። ብዙ ጥያቄዎች ናቸው። አንዱ ውይይት ሌላ ሀሳብ እየወለደ የሚቀጥሉ ናቸው። የመሄጃው መስመር በቅጡ መበጀቱን አጥብቃችሁ ተናግራችኋል። ሂደቱም ቀጥሏል። የለውጡም ባቡር እንዲሁ ውይይትና ክርክሩም ይቀጥላል። ሌሎች መሰል ውይይቶችን በተከታይ የሚመጡ ወቅታዊ ነገሮች ጋር አዛምደን በሌላ አነጋገርን እንዳይባክን በሚቀጥለው ሳምንት ስንመጣ አንዳንድ የተለወጡ ነገሮችን ማዛመድ እድል እንዲሰጠኝ ጭምር ፕሮፌሰር መሳይ ከበደ፣ መስፍን ነጋሽ፣ ሄኖክ የማነ እንግዶቼ ዝም ላለው ሰፊ ክርክርና ውይይት ለጊዜያችሁ አመሰግናለሁ። ለቀጣዩ ውይይት መልሼ ያገኛችኋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለሁ። እኔም ፕሮፌሰር መሳይ ከበደን፣ መስፍን ነጋሽንና ሄኖክ የማንን እንዲሁም ባልደረባይን አሉላ ከበደን አመሰግናለሁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው ለትክክለኛ ለተረጋገጠና ለሁሉን አቀፍ መረጃ ከአሜሪካ ድምፅ ጋር ይሁኑ። እያስተናገድኳቸው ያለሁት ሶሎሞን አባተ ነኝ። ወደሚቀጥለው ዝግጅት የሙዚቃ ቃና በደሳለኝ መኮንን። ሰለሞን አመሰግናለሁ፣ የአየር መስመሩን ስለለቀክልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች በያላችሁበት ሳምንታዊ የክብር ሰላምታ ይደረሳችሁ። እለቱን በድጋሚ ለማስታወስ እለተ ቅዳሜ ህዳር 15 2011 ሲሆን በአዲስ አበባ አቆጣጠር፣ በዋሽንግተን ዲሲ አቆጣጠር ደግሞ ህዳር 24 2018 ዓ.ም ላይ እንገኛለን። በዛሬው የሙዚቃ ቃና ፕሮግራም ቆየት ያሉ ተወዳጅ ዜማዎችን ይዤላችሁ ቀርቢያለሁ። እንደምትሰሙት ሙዚቃችንን ጀምረናል። ሳተርዴይ ናይት ፊቨር ዘ ቢጅስ በተጫወቱት የዲስኮ ዜማ ነው የምሽት ፕሮግራማችንን የጀመር ነው። ቀኑ ቅዳሜ ነው እና ያደመጥነው ዘ ቢጂስ የተጫወቱትን ሳተርዴ ናይት ፊቨር የተሰኘውን የዲስኮ ዜማ ነበር። ይህ ዜማ እንደ ኤሮፓያን አቆጣጠር በ1977 ጆን ትራ ቮልታ በመሪ ተዋኝነት ያወጣውን የሙዚቃ ድራማ ፊልም አጃቢም ነበር። ዜማው እንደወጣ ተደናቂነትን አተረፈ። በዩናይትድ ስቴትስ ብቻ ከ45 ሚሊየን ቅጅ በላይ የተሸጠ ሲሆን ለ24 ሳምንታት የበላይነትን ይዞ ነበር የሰነበተው በቢልቦርድ ሰንጠረዥ ላይ። ይህ ዜማ አሁንም ከ41 ዓመታት በኋላ እየተደ መጠ ይገኛል። ዘ ቢጅስ ቤሪ ሮቢን እና ሞሪስ በተባሉ በሦስት ወንድማማቾች እንደ አውሮፓውያን አቆጣጠር በ1958 የተቋቋመ የሙዚቃ ባንድ ሲሆን አሁን ከሦስቱ በሕይወት ያለው ቤሪ ብቻ ነው። የ72 ዓመቱ ቤሪ አልፎ አልፎ በሙዚቃው መድረክ ላይ ብቅ ይላል። ወደ ቀጣዩ ተወዳጅ ዜማ ልውሰዳችሁና የድምፀ መረቧን የሰሊን ዲዮንን ማይ ሃርት ዊል ጎ ኦን የተሰኘውን ዜማዋን እናድምጥላት። Every night in my dreams I see you, I feel you that is how I know you go on. far across the distance and spaces between us. No. Oh. when I loved you one true time, I hold you in my life will always go. Away. ማይ ሀርት ዊል ጎን የታዋቂዋን ካናዳዊ ድምጻዊ የሰሊን ዲዮንን ዜማ ነበር ያደመጥ ነው። ይህ ዜማ ታይታኒክ በተሰኘው ፊልም ላይ የፊልሙ አጃቢ ዜማም ነበር። ብዙዎች ይህንን ዜማ ሰሊን ዲዮን ከተጫወተቻቸው ዜማዎች በሙሉ ምርጥና ተወዳጅ ዜማዋ ነው ይላሉ። በዓለም ዙሪያም በደንብ የታወቀችበት ምርጥ ዜማዋ ነውም ይሉታል። ከ250 ሚሊየን በላይ የአልበም ቅጂ የሸጠችው ሰሊን ዲዮን በአሁኑ ሰዓት አዲስ አልበም ለማውጣት በስራ ላይ ትገኛለች። እስቲ ደግሞ ከሶል ዜማዎች ወደ ሬጌ ዜማ እንሸጋገርና የቦብ ማርሊን አይረን ላየን ዛየን የተሰኘውን ተወዳጅ ዜማውን እናደምጥለት። አይረን ላየን ዛይን የተሰኘውን የቦብ ማርሊን ዜማ ነበር ያደመጥ ነው። ይህ ዜማ ከራስ ተፈሪያን እምነት ጋር የተገናኘ ዜማ ነው። አይረን ላየን ዛይን ዛየን የሚለው ቦ ማርሊህ የቃል ኪዳኗን አገር ነው። ያችም አገር ኢትዮጵያ ናት። ላየን የሚለው ደግሞ ላየን ኦፍ ጁዳ በድሮ የኢትዮጵያ ባንዲራ ላይ የሚገኘውን የአንበሳ ምስል ነው። ይህ አሁንም ድረስ ሆነ ወደፊት በዓለም ዙሪያ ተወዳጅ የሆነ የሬጌ አቀንቃኝ ገና የሰላሳ ስድስት ዓመት ወጣት እያለ ነው ህይወቱ ያለፈችው። ሆኖም ግን የሙዚቃ ስራዎቹ አሁንም እንደተወደዱ ናቸው። የተከበራቸው የሙዚቃ ቀን አድማጮች፣ በመቀጠል ደግሞ ወደ ዳንስ ሙዚቃ ነው የምወስዳችሁ። የዜማው ርዕስ ዉመን ወርልድስ ድምጻዊ ሸር ነች። you አደም ብለን ያደመጥነው ውመንስ ዎርድ የተሰኘውን የሸርን ዜማ ነበር። ሸር በበርካታ የዳንስ ዜማዎቿ በዓለም ዙሪያ ተደናቂነትን ያተረፈች ድምፃዊ ነች። ከድምፃይነት በተጨማሪም በፊልም ትወናም እና በሌሎች በርካታ ስራዎች ትልቅ እውቅና ያላት አርቲስት ነች። የሰባ ሁለት አመቷ ሸር እስካሁን ድረስ ወደ ሀያ ስድስት የሚጠጉ አልበሞችን ያወጣች ሲሆን በአስራ ስምንት ፊልሞች ላይ በተዋኝነት ሰርታለች። ሸር ለአሜሪካን ባህል እድገት ባበረከተችው በርካታ ስራዎቿ በሚቀጥለው ወር በኬኔዲ ሴንተር ታላቅ የሀገሪቷን ሜዳል ሽልማት በአንገቷ ላይ ታጠልቃለች። ወደ ሙዚቃችን እንመለስና ከዳንስ ዜማ ደግሞ ለስለስ ወደ አለ ዜማ እንሄድ። ኮል ሚ ሪስፖንስብል ይለናል ታዋቂው ካናዳዊ ድምጻዊ ማይክል ቦብሌ። I do my foolish alibi bore you. Well, I'm not too clever, I, I just adore you. So calm, unpredictable. Tell me I'm impractical, a rainbow. I'm inclined to pursue Call me irresponsible Yes, I'm unreliable But undeniably true But I'm irresponsibly mad for Unpredictable. Tell me that I'm so impractical. Rainbow, I'm inclined to pursue. I'm irresponsibly mad. ኮልሚ ሪስፖንስብል የተሰኘውን ለስለስ ያለውን የማይክል ቡብሌን ዜማ ነበር ያድመጥ ነው። ይህ ዜማ የማይክል ቡብሌ የአምስተኛ የስቱዲዮ አልበሙ የሆነው መጠሪያ ስም ሲሆን እንደ አውሮፓውያን አቆጣጠር በ2007 በገበያ ላይ የዋለው ይኸው አልበም እስካሁን ድረስ ከአምስት ሚሊየን ቅጅ በላይ ተሽጧል። ማይክል ባለፈው ሳምንት ላቭ ብሎ የሰየመውን አስረኛ አልበሙን በገበያ ላይ አውሏል። እስቲ አሁንም እዚሁ ለስለስ ባለ ዜማ ላይ እንቆይና በመቀጠል ከኤታ ጄምስ ምርጥ ዜማዎች መካከል አትላስ የተሰኘውን ዜማዋን ልጋብዛችሁ። The skies above the blue My heart was wrapped up in clover speak to a dream that I የማጠቃለያ ዜና አሰማለሁ። እንቦጭ በጣና ሐይቅ ላይ ያስከተለውን ጉዳት ለመቅረፍ በሚደረገው ጥረት ለመተባበር ወደ አራት መቶ የሚጠጉ የአዲስ አበባ ወጣቶች ጣና ቂርቆስ ገዳም ገቡ። በአረሙ ነቀላ ላይም ተሳትፈዋል ብላናለች ዘጋቢያችን አስቴር ምስጋናው። የአውሮፓውያን ምክር ቤት ፕሬዝዳንት ዶናልድ ተስክ እና የስፓኙ ጠቅላይ ሚኒስትር ፔድሮ ሳንቼዝ በ ጅብላርታ መጻኤ ሁኔታ ላይ ከስምምነት መድረሳቸው ተገለጠ። ሁለቱ ስምምነት ያደረጉት ህብረቱ የብሪታንያን መውጣት በተመለከተ ለስብሰባ ከመቀመጡ አንድ ቀን ቀደም ብሎ መሆኑም ታውቋል። ማንነቱ ያልታወቀ ታጣቂ ካቡል ውስጥ አንድ ከፍተኛ የእስልምና ሃይማኖት መሪን ተኩሶ መግደሉን የአፍጋኒስታን ባለስልጣናት አስታወቁ። የከተማው ፖሊስ ቃል አቀባይ ለቪኦኤ እንዳስታወቀው የተገደሉት ሃይማኖታዊ መሪ የካቡል እስልምና ምክር ቤት የበላይ ኃላፊ ማውላዊ አብዱል ባሳር ሀቃኒ ናቸው። አድማጮቻችን፣ ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮዲውሰሩ ንጉሡ ታምሬና ሳስተናግዳችሁ የቆየሁት ሰሎሞን አባተ በመላ ባልደረቦቻችን ስም እንሰናበታችኋለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።